ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ግድና በ5 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፉላችሁ የሐሙስ ሚያዝያ አራት 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ ፓርቲዎችና ከሲቪክ ማኅበረሰቦች መሪዎች ጋር ተገናኙ። እንግዲህ እኛ የሚጣበቀን ይህን ነው። ሁሉን አቀፍ የሆነ ውይይት ይደረጋል። በመሰረቱ ይሄ ንግግር ይሄ እዚህ መገናኘታችን ራሱ የመጣው በሕዝብ መስዋዕትነት ብዙ ወጣቶች ሞተውበት ቆስለውበት ነው የመጣውና ይሄ ውይይት በስብሰባው ላይ የነበሩት የሰማያዊ ፓርቲ መሪ አቶ አሰፋ የሸዋስ ይቅርታ አቶ የሸዋስ አሰፋ ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሱማሊያ የታችኛው ሸበሌ ክፍለ ሀገር በባራዊ ከተማ ዛሬ በኳስ ጨዋታ ስፍራ ላይ በደረሰ የቦምብ ፍንዳታ በትንሹ አራት ሰዎች መገደላቸውን የሀገሪቱ የጸጥታ ባለሥልጣናት አስታውቀዋል። ሌሎች 13 መቁሰላቸውም ተነግሯል። ከርቀት የሚቆጣጠሩት ቦምብ የፈነዳው ባራዊ ከተማ ውስጥ ለዋንጫ የሚደረግ የግማሽ ፍጻሜ ግጥሚያ ላይ ነው። ከተማይቱ ከሞቃዲሾ ደቡብ ምዕራብ 220 ኪሎ ሜትር ርቀት ላይ ትገኛለች። ቦምቡ ተደብቆ የነበረው የከተማዪቱን ባለሥልጣናት ለይቶ ለመምታት በታቀደ በልዩ መቀመጫዎች ስር እንደነበር እና ባለሥልጣናቱ ግን ባደረባቸው ጥርጣሬ ምክንያት ሌላ ስፍራ መቀመጣቸው ተዘግቧል። እናም ፈንጂው አንዳንድ ተጫዋቾችና ተመልካቾችን ጎድቷል ተብሏል። ለኮንጎ ዲሞክራሲያዊት ሪፐብሊክ ሰብአዊ እርዳታ ያስተባበረው የተባበሩት መንግስታት ድርጅት የለጋሾች ስብሰባ ነገ ጄኔቫ ውስጥ ይካሄዳል ተብሎ እየተጠበቀ ነው ለጋሾች አንድ ነጥብ ሰባት ሚሊዮን ዶላር እርዳታ ለማሰባሰብ የተዘጋጁ ቢሆንም የማዕከላዊ አፍሪካዊቱ ሀገር መሪዎች ግን በመዋጮው እንደማይተባበሩና በስፍራውም እንደማይገኙ አስታውቀዋል። አኒታ ፓወል ከጆሃንስበርግ ያጠናቀረችው ዘገባ አለ፤ ትዝታ በላቸው ታቀርበዋለች። የተንጣለለ የቆዳ ስፋት ያላት የማዕከላዊ አፍሪቃ አገር ኮንጎ በከርሰ ምድር ማዕደኗ እጅግ ባለጸጋ ብትሆንም መንገዶች ያልተዘረጉላትና መሰረታዊ የመንግስት አገልግሎት ስለሌላት 13 ሚሊዮን ዜጎቿ የሚላስ የሚቀመስ እንደሌላቸው የተባበሩት መንግስታት ድርጅት ይናገራል። ስለዚህም የመንግስታቱ ድርጅት ከሶሪያና የመን እኩል የተጎዱ በሚላቸው የሀገሪቱ ክፍሎች ሰብአዊ ቀውስ ለማስወገድ የእርዳታ አቅርቦት አስፈላጊ መሆኑን የተራዶ ድርጅቶች ይናገራሉ። የተባበሩት መንግስታት ድርጅት በእርስ በርስ ውጊያ የሚናወጡ ሶስት የኮንጎ ክልሎችን ካሲ፣ ታንጋኒካና ደቡብ ኪቡን በከፍተኛ የረሃብ ቀውስ የተመቱና አስቸኳይ እርዳታ የሚያስፈልጋቸው ብለዋል። የተመጣጠነ ምግብ በማጣት ይሞታሉ ተብሎ የሚገመት የህፃናት ቁጥር ሁለት ሚሊዮን እንደሚደርስ የመንግስታቱ ድርጅት ገልጿል። የአገሪቱ መንግስት ግን የመንግስታቱ ድርጅት ግምገማ እውነትነት የለውም፣ አጣዳፊ እርዳታ አያስፈልግም ሲል ይከላከላል። የፕሬዝደንቱ አማካሪ ፓትሪክ ነካንጋ ለቪኦኤ በሰጡት መግለጫ የጀኒቫው ጉባኤ የተደራጀበትን ሂደት መንግስት እንደሚቃወምና የሀገር ሉዓላዊነትን ማገናዘብ እንዳለበትም ተናግረዋል። የጉባኤው አደራጆች የኮንጎን ስም ሆን ብለው ጥላሸት ቀብተዋል። መንግስት በጉባኤው እንዲካተቱ የጠየቃቸው ጉዳዮችን ጆሮ ዳባ ልበስ ብለዋል። ዋናው የጉባኤው መሰረታዊ አስፈላጊነት በትብብር ላይ የተመሰረተ አይደለም ነው ያሉት። የካቶሊክ ቤተ ክርስቲያን በበኩሏ የማዕከላዊ አፍሪቃ ሪፐብሊክ መንግስት በጉባኤው አልሳተፍም ማለቱን ነቅፋለች። የቤተ ክርስቲያኗ የኪንሻሳ ቄስ ባለፈው እሁድ ስብከታቸው ባዶ እጃችንን ሆነን እርዳታ ሲሰጡን አሻፈረኝ አንቀበልም ማለት ትክክል አይደለም ማለታቸው ተጠቅሷል። አሜሪካ ለአህጉሪቱ ያላትን ቁርጠኝነት ለማሳየት በአራት የአፍሪቃ ሀገሮች የአንድ ሳምንት ጉብኝት ሲያደርጉ የቆዩት የሁለቱም ፓርቲዎች ሴናተሮች ወደ ዋሽንግተን ተመልሰዋል። አራቱ ዲሞክራቶችና አንድ ሪፐብሊካን ሴናተር ያሉበት አሜሪካውያኑ የሉካን ቡድን በቡርኪና ፋሶ፣ በኒጀር፣ በደቡብ አፍሪካና በዚምባብዌ ጉብኝቱ ወቅት ከፖለቲካ፣ ከሃይማኖት፣ ከንግድና ከወታደራዊ መሪዎች ጋር ተወያይቷል። ዲሞክራቱ የዴላዌር ሴናተር ክሪስ ኩንስ ለጋዜጠኞች ሲናገሩ የጉብኝታችን ዓላማ በአፍሪካና በዩናይትድ ስቴትስ መካከል ያለው ግንኙነት መጠናከር የሚኖረውን ጠቀሜታ ለማጉላት ነው ብለዋል። በሁለቱም ሀገሮች ሞቃት አቀባበል እንደተደረገላቸውና ጉዞአቸው ስኬታማ መሆኑንም አስረድተዋል። ሴናተር ክሪስ ኩንስ አክለው ግን የልኡካን ቡድኑ ስለ ፕሬዚደንት ዶናልድ ትራምፕና አፍሪካን አስመልክተው ስላላቸው አሉታዊ አመለካከት እንዲሁም እስካሁን የአምባሳደሮች ቦታ ያለመሟላት በግንኙነቶች ላይ ሊያስከትል ስለሚችሉ አንድምታ ጥያቄዎች ቀርቦለት እንደነበር አልሸሸጉም። ፕሬዚደንት ዶናልድ ትራምፕ በሶሪያ ተፈጸመ የተባለውን የኬሚካል የጦር መሳሪያ ጥቃት አስመልክቶ ዛሬ በትዊተር ባወጡት መልእክት ዩናይትድ ስቴትስ በሶሪያ ላይ ጥቃት የምትከፍትበትን ቀን ፈጽሞ አልተናገርኩም ብለዋል። ጥቃቱ ፈጥኖም ዘግይቶም ሊካሄድ ይችላል ይላል የዛሬው ትዊታቸው። ይህንኑ አስመልክቶ የፈረንሳዩ መሪ ኤማኑኤል ማክሮን ዛሬ ሲናገሩ ፕሬዚደንት ባሻር አልአሳድ ኬሚካል የጦር መሳሪያ ለመጠቀማቸው ፈረንሳይ ማረጋገጫ አላት ብለዋል። ለዚህም በመቻት ቀን ምላሹን ትሰጣለች ሲሉ በደማስቆ ላይ ዝተዋል። የጀርመኗ ቻንስለር አንጌላ መርከል በበኩላቸው ኬሚካል የጦር መሳሪያን በመጠቀም መጠቀም ተቀባይነት የሌለው መሆኑን ለማሳየት የሚወሰድ እርምጃን እንደሚደግፉ ተናግረዋል። ሀገራቸው ግን በየትኛውም አይነት ወታደራዊ እርምጃ እንደማትሳተፍ ቻንስለር መርከል አስታውቀዋል። በዋሽንግተን ውስጥ ባለስልጣናትና ተንታኞችም በዩናይትድ ስቴትስ የሚመራ ጣምራ ወታደራዊ ምላሽ በቀናት ውስጥ ሊሰጥ እንደሚችል ጠቁመዋል። አድማጮች ዜና በቀጥታ የሚተላልፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከዓለም አቀፉ ኬሚካዊ የጦር መሣሪያ ተቆጣጣሪ መሥሪያ ቤት ጋር ግንኙነት ያላቸው አራት ላቦራቶሪዎች የቀድሞው የሩሲያ ሰላይና ሴት ልጃቸው ባለፈው ወር የተገደሉት በመርዝ ነው የሚለውን የብሪታንያ ድምዳሜ ትክክለኝነት አረጋግጠዋል። እነዚህ ማረጋገጫዎች ዛሬ ይፋ የተደረጉት ኬሚካዊ የጦር መሳሪያዎችን የሚቆጣጠረው ዓለም አቀፉ ድርጅት ሪፖርት ላይ ነው። የቀድሞው የሩሲያ ሰላይ ሴርጌ ስክሪፓልና ሴት ልጃቸው ዩሊያ የተመረዙት ለወታደራዊ ተግባር እንዲውል የቀድሞዋ ሶቪየት ኅብረት በሺ ዘጠኝ መቶ ሰባዎቹና ሰማንያዎቹ ዓመታት ትጠቀምባቸው በነበረ ኬሚካዊ መርዝ ተጠቅተው ነው ሲሉ የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ ተናግረዋል። ዓለም አቀፉ ኬሚካዊ ጦር መሳሪያ ተቆጣጣሪ መስሪያ ቤት በሪፖርቱ ላይ ጥቃቱን የፈጸመችው ሩሲያ ናት አይልም። ሰዎቹ የተገደሉበትን የመርዝ ዐይነትም በትክክል ምን እንደሆነ አላብራራም። የብሪታንያው ውጭ ጉዳይ ሚኒስትር ቦሪስ ጆንሰን ግን ያን መሰሉን ጥቃት ለመፈጸም ችሎታውም ምክንያቱም ሆነ ልምዱ ያላት ሩሲያ ብቻ ናት ብለዋል። ሞስኩ በጥቃቱ እጇ እንደሌለበት ገልጻለች። ብሪታንያም ለክሷ እስካሁን ማረጋገጫ አላቀረበችም ብላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያጯቸው የሲአይኤው ዳይሬክተር ማይክ ፖምፔዮ ዛሬ በሕግ መወሰኛ ምክር ቤቱ የውጭ ግንኙነት ኮሚቴ ፊት ቀርበው ቃላቸውን ሲሰጡ ጦርነት አፍቃሪ እየተባልኩ የሚቀርብብኝ ክስ መሠረተ ቢስ ነው ብለዋል። ይልቅስ ሹመቱን ካጸደቃችሁ ልኝ ጠንካራ የዲፕሎማሲ ጠበቃ እሆናለሁ ሲሉም ለሴኔቱ ኮሚቴ አባላት አስረድተዋል። እኚህ የዌስት ፖይንት ወታደራዊ አካደሚ ምሩቅና የቀድሞ ወታደራዊ መኮንን አክለው ሲናገሩ መልካም ውጤት ሁልጊዜም የሚገኘው በጠረጴዛ ዙሪያ በሚደረግ ውይይት እንጂ ከጠመንጃ አፈሙዝ አይደለም ብለዋል። በቀድሞ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመራር ወቅት ክፍት የተተዉ የሚኒስቴር መስሪያ ቤቱን የኃላፊነት ቦታዎችም እንደሚሞሉ ማይክ ፖምፔዮ ቃል ገብተዋል። በመጨረሻም ታሊባን ዛሬ ማለዳ ደቡብ ምስራቃዊቱ ጋዝኒ ክፍለ ሀገር ውስጥ ባደረሰው ጥቃት አንድ የአውራጃ ዋና አስተዳዳሪና ሰባት ፖሊሶችን ገድሏል። ጥቃቱ የተፈጸመው የተባበሩት መንግሥታት ድርጅት ከግጭቶች ጋር በተያያዘ የሚሞቱ ሲቪሎች ቁጥር ባለፈው ዓመት ከሞቱት ጋር በተመሳሳይ ከፍተኛ መሆኑን ካሳወቀ በኋላ ነው። በዛሬው ውጊያ ብዛት ያላቸው በከባድ የታጠቁ የታሊባን ወታደሮች መሳተፋቸውን የክፍለ ሀገሩ ባለሥልጣናት ተናግረዋል። የክፍለ ሀገሩ ፖሊስ አዛዥ ሞሐመድ ዛማን ለአሜሪካ ድምፅ እንዳስረዱት ከሆነ የአፍጋኒስታን አጋዥ ኃይሎች በሰዓቱ ደርሰው እርዳታ በመገኘቱ በአሁኑ ወቅት አካባቢው ከታሊባን ተዋጊዎች ጸድቷል። በመልሶ ማጥቃቱ ላይ 27 የታሊባን ታጣቂዎች መገደላቸውን የአካባቢው ባለሥልጣናት ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሄ በ25 ሜትር ባንድ በ12110 እና በ12140 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 4 2010 ዓመተ ምሕረት ምሽት ፕሮግራም ነው። የዩናይትድ ስቴትስ ምክር ቤት ያጸደቀው የህግ ውሳኔ ኤችአር 128 ዓላማ ምንድን ነው? እንዴትስ ነው የሚሠራው ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱ ከእንግዲህ ወዲህ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው በሙሉ ድምፅ ያለፈ በመሆኑ። ዲያቆን ዮሴፍ ተፈሪ ይባላሉ። የሰማችኋቸውም በኤችአር 128 ላይ ማብራሪያ ይሰጡናል። ማን እንደሆኑና በምን ጉዳዮች ላይ እንደሚናገሩ ዘግየት ብለን በውይይቱ ጊዜ እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የገቡትን ቃል በተግባር እንዲፈጽሙ እንጠብቃለን ሲሉ የተቃዋሚ ፓርቲዎች መሪዎች አስታወቁ። ከተለያዩ የማህበረሰብ ክፍሎች ጋር የሚያደርጉትን ውይይት የቀጠሉት ጠቅላይ ሚኒስትሩ ማምሻውንም ከተቃዋሚ ፓርቲዎችና የሲቪክ ማህበረሰብ ተወካዮች ጋር ተገናኝተዋል። የጠቅላይ ሚኒስትሩ እንቅስቃሴዎች ለብዙ መገናኛ ብዙሃን ዛሬ ዝግ ተደርገዋል። ሆኖም በሥነ ሥርዓቱ ላይ የተገኙ ሁለት የተቃዋሚ ፓርቲ መሪዎችን እስክንድር ፍሬው በስልክ አነጋግሯል። ማምሻውን በብሔራዊ ቤተ መንግስት እየተካሄደ ባለው የራት ግብዣ ስነ ስርዓት ላይ የተገኙት የተቃዋሚ ፓርቲና የሲቪክ ማህበረሰብ መሪዎች፣ የሃይማኖት መሪዎች እና ታዋቂ ግለሰቦች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ አጠር ያለ ንግግር ማድረጋቸውንና በባለሲመታቸው ቀን የገቡትን ቃል በድጋሚ ማረጋገጣቸውን እነዚሁ የተቃዋሚ ፓርቲ መሪዎች ለአሜሪካ ድምፅ ተናግረዋል። ከዚያው ከብሔራዊ ቤተ መንግስት በቅድሚያ በስልክ ያነጋገርኳቸው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። አካላይ ንግግራቸው፣ እዛ ላይ ገለጹት ጥሩ ነው ማለት ይቻላል። መጀመሪያ ከተናገሩት የሚቀራረብ ነው። መጀመሪያ ከተናገሩት ሲሉ ቃለ መሀላ በፈጸሙበት ቀን ለኢትዮጵያ ሕዝብ ባደረጉት ንግግር ላይ ከተናገሩት ማለት ነው። በዛ መጠን አይደለም፣ በእውነት እንትን ለማለት ግን፣ በአጠቃላይ ጥሩ የሚባል ነው። ምን ጠብቃችሁ ሄዳችሁ እናንተ? ምን አገኛችሁ? ምን አላገኛችሁም? አቶ ዮሽዋስ፣ እንግዲህ እኛ የሚጠብቀን ይሄድ ነው። ሁሉን አቀፍ የሆነ ውይይት ይደረጋል። በመሰረቱ ይሄ ንግግር ይሄ እዚህ መገናኘታችን ራሱ የመጣው በህዝብ መስዋዕትነት ብዙ ወጣቶች ሞተውበት ቆስለውበት ነው የመጣው። እና ይሄ ውይይት ኢትዮጵያን ከትናንት የተሻለች ለማድረግ የሚችል እንዲሆን እንደሚሆን እናደርግ ነበረ። ንግግሩም የዛ አይነት ይዘት አሁን ለምሳሌ ይሄ ውይይት የመጣው በብዙ ወጣቶች መስዋዕትነት መሆኑን አልገለጸም። እሱን ይገልጣል ብለን ተስፋ እናደርግ ነበረ። ጥሪውም ስፔሲፊክ የሆነ በዚህ ጊዜ በዚህ ቦታ እንገናኛለን የሚል በደንብ ግልጽ የሆነ የሆነ ጠብቅ ነበረ እንግዲህ የእኛ እምነት ዶክተር አብይ ኣብ ኢትዮጵያን ወደ ዲሞክራሲ ለመቀየር ድልድይ ይሆናሉ ብለን ነው የምናስበው የነበረውና እንግዲህ ያንን ለማድረግ የሚያስችል ንግግር ነበር። የተበት ነው ዞሮ ዞሮ የሚቀራረብ ነው፣ ተስፋ የሚጣልበት ነው። እና ለገታ እንግዲህ ውጤቱ በተግባር ጠቅላይ ሚኒስትሩ ማምሻውን ያደረጉትን ንግግር በአዎንታዊ መልኩ እንደተቀበሉት የገለጹት ሌላው የተቃዋሚ ፓርቲ መሪ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ወደ ተግባር እንዲቀየር ግን እንጠብቃለን ብለዋል። ከዚህ በፊት በአለሽማቱ ላይ አደረገውን ባላነሰ ሁኔታ ተናግረዋል። በተለይ ስለ ተቃዋሚ ፓርቲዎች ያው እንግዲህ እንደሚታወቁት ዋናው ጉዳይ ምንድ ነው? ፈረንጆች የምሉት ወክ ዩር ቶክ የሚሉት ነገር አላቸው። ወክ ዩር ቶክ ኢህአዴግም በጠቅላይ ሚኒስቴሩ ስለሚናገሩት ነገር በዛ አቅጣጫ ለመሄድ ለመራመድ ያንን ጉዞ ለመጓዝ ዝግጁ ናቸው የሚለው ጥያቄ ነው እና ዋናው እሱን ነው። እናንተ የምትጠብቁት ከዚህ በኋላ ተግባሩን ነው ነው ዋናው የታሪክ ፈተና ተግባር ነው። የታግ የተግባር ፈተናውን ካለፉ ኢህአዴግን ካለፈ መሰረታዊ ጥያቄ እየጠየቀ ነው። ይህ መሰረታዊ ጥያቄ ደግሞ ያው እንደምታውቀው ለመቶ ሚሊዮን ኢትዮጵያ ህዝቦች የሚበቃ የሚሆን ፖለቲካ ስርዓት ለመፍጠር ካልተዘጋጁ፣ በንግግር ብቻ የምንለወጥ የምናልፈው የሚያልፈው የታሪክ ፈተና አይሆንም። እሱን የሚናክል እየተጓዙ እንደሆነ እናያለን ማለት ነው። ከተቃዋሚ ፓርቲዎች ጋር ግን ለድርድር ዝግጁ መሆናቸውን ገልጸዋል። ይሄን እንዴት አዩት? የተቆረጠ ቀን የለም። የተቆረጠ ነገር የለም። በመግቢያው ላይም እንደተገለጸው ይህ ስነ ስርዓት ለበርካታ የመገናኛ ብዙኃን ዝግ በመደረጉ ከተቃዋሚ ፓርቲ መሪዎች እንደዚሁም ከመንግስት የስራ ኃላፊዎች ጋር ተጨማሪ ቃለ ምልልሶችን በማድረግ በሌላ ዘገባ እንመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኤርትራ መንግሥት ሰሞኑን የተባበሩት መንግሥታት ድርጅት የድንበር ኮሚሽን የሰጠው ውሳኔ ተግባር ላይ እንዲውል የሚጠይቅ መግለጫ አውጥቷል። ውሳኔው ከተሰጠ ነገ አስራ ስድስት ዓመቱን ይይዛል። ይህን አስመልክቶ የኤርትራ የውጭ ጉዳይ ሚኒስትር ጽህፈት ቤት ኃላፊ አቶ ፀሐዬ ፋሲል ለቪኦኤ ማብራሪያ ሰጥተዋል። ብርሃኔ በርሄ ዝርዝሩ ልኳል። የኤርትራ የውጭ ጉዳይ ሚኒስተር የሚኒስተሩ ጽህፈት ቤት አቶ ፀሀየ ፋሲል ለቪኦኤ በሰጡት ማብራሪያ እንደ ኤውሮፓውያን አቆጣጠር ከግንቦት ሺ ዘጠኝ መቶ ዘጠና ስምንት እስከ ሰኔ ሁለት ሺ እንደ ኤውሮፓውያን አቆጣጠር የተነሳውን የድንበር ግጭት ለማቆም በሰኔ ና በታህሳስ ወር ሁለት ሺ አመተ ምህረት በአልጀርስ ሁለት ስምምነቶች ተፈርመው ነበር። በስምምነቱ ላይም የተባበሩት መንግስታት ዋና ጸሐፊ የነበሩት ሚስተር ኮፊ አናን፣ የአፍሪቃ አንድነት ድርጅት ዋና ጸሐፊ ሳልም አህመድ ሳልም፣ የአሜሪካ የውጭ ጉዳይ ጸሐፊ ማድሊን ኦልብራይት፣ የአልጀሪያው ፕሬዚዳንት አብዱልአዚዝ የህዝብ ተፈሊቃ ና የአውሮፓ ህብረት ተወካይ ሚስተር ሪኖ ሰሪ የአይን እማኝና ዋስ በመሆን ተገኝተው ፊርማቸውን አኑረው እንደነበሩ ከገለጡ በኋላ በሚያዝያ አስራ ሶስት ሁለት ሺ ሁለት አመተ ምረት እንደ አውሮፓውያን አቆጣጠር የተቋቋመው የድንበር ኮሚሽን የመጨረሻና አሳሪ ውሳኔውን እንደሰጠና ውሳኔው ከተሰጠ አስራ ስድስት አመታትን ቢያስቆጥርም የወያኔ ስርዓት በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን እንደተላለፈና የድንበር ኮሚሽኑ ውሳኔውን ጨርሶ እንዳስረከበ ገልጠዋል። ስለዚህ ኣብ ሚያዝያ ከፍርሰለስተ ክልተ ሽሕ ናይ መወዳእታን ቀያድን ብይን ሂቡ እዚ ኮሚሽን እዚ እዚ ድማ ዓሰር ሽዱሽተ የኤርትራንና የኢትዮጵያን የድንበር ግጭት ለመፍታት የቆመው የድንበር ኮሚሽን እንደ ኤውሮፓውያን አቆጣጠር በሚያዝያ አስራ ሶስት ሁለት ሺ ሁለት የመጨረሻና አሳሪ ውሳኔውን ሰጥቷል። ውሳኔው ከተሰጠ ደግሞ አስራ ስድስት አመታትን አስቆጥሯል። የወያነ ስርአት ግን በአሜሪካ መንግስት አይዞህ ባይነት አህጉራዊ ህግን ረግጦ ውሳኔውን በመቃወሙ የድንበሩ ኮሚሽን በቨርችዋል ዲማርኬሽን በካርታ ላይ ምልክቶችን አመልክቶ ውሳኔው አሳሪ መሆኑን በማሳወቅ እጅውን ለኤርትራ ለኢትዮጵያና ለተባበሩት መንግስታት አስረክቦ እንደ ኤውሮፓውያን አቆጣጠር በሁለት ሺህ ሰባት አመተ ምህረት ስራውን ጨርሷል። አቶ ፀሐየ ፋሲል በመቀጠል የዚህን ሁሉ አመታት የተከሰሩ እድሎች ተጠያቂዎችና ኃላፊነቱን የሚወስዱት የወያኔ መንግስትና በዛን ወቅት የነበረው የአሜሪካ አስተዳደር እንደሆኑ ከተናገሩ በኋላ ይህን ሁሉ ህገወጥ ስራ ለመሸፋፈን በኤርትራ ላይ ማዕቀብ ስለተጣለባት መግለጫው ያለፉትን አስራ ስድስት ዓመታት የታዩትን ተሞክሮች ለማስታወስና ማህበረሰብ ዓለምና የተባበሩት መንግስታት ግዴታቸውን እንዲወጡ ለማሳሰብ እንደሆነ አስረድተዋል። ከዛም በመቀጠል በዚህም አለበዛ ለቀጠናችንና አካባቢያችን ሰላምና ልማት የኮሚሽኑ ውሳኔ ተግባር ላይ እንዲውልና በኤርትራ የተጣለው ማዕቀብ መነሳት አንድና ብቸኛ አማራጭ እንደሆነም አስመራውበታል በትም ይልካ ንሰላምን ልምዓታዊ ዕብየትን ናይ ዞባ እዚ ተጎቢቱ ዘለው ልኡላዊ መሬት ኤርትራ ሓራፍ ወፅን አብ ልዕሊ ኤርትራ ተሳሂኑ ዘሎ ዘይሕጋውን ዘይምኽኑን እገዳ ከልግስ አማራጭ ዘይብሉ እዩ። በዚህም አልንበዛ ለቀጠናችን ሰላምና ልማት ኢትዮጵያ በወራሪነት የያዘችውን መሬት እንድትለቅና በኤርትራ ላይ የተጣለው ምክንያታውና ሃላፊነታውነት የጎደለው ማዕቀብ እንዲነሳ አንደኛና ሌላ አማራጭ የሌለው ነው። ስለዚህ ሌሎች የጎን ወሬዎችን ትተን ሌላ ምንም አማራጭ የሌለው ህጋዊና ፍትሃዊ የምንላቸው እነዚህ ሁለት ጉዳዮች በተግባር እንዲውሉ ነው። አቶ ፀሐይ ፋሲል የድንበሩ ኮሚሽን ውሳኔ ተፈጻሚነት እንዳይኖረው እንቅፋት የሆኑትን ነገሮች ሲጠቅሱ የተባበሩት መንግስታት ድርጅት የሚከተለው ድር መለኪያ አቋሞችና ስርዓትን የሚያባብሉት አይዞባዮች እንደሆኑ ጠቅሰዋል። ባለፉት ዓመታት የተለያዩ ኢትዮጵያ መሪዎች በኤርትራና በኢትዮጵያ መካከል ያለውን ጉዳይ በውይይት ለመፍታት እንደሚፈልጉ ሲገልጹ ቆይተዋል። በዚህ በቅርብ ቀን የተመረጡት አዲሱ የኢትዮጵያ ጠቅላይ ሚኒስትርም ተመሳሳይ ሀሳብ አቅርበዋል። በዚህ ጉዳይ ላይ የኤርትራ አቋምና አስተያየት ምንድን ነው ለሚል ጥያቄ አቶ ጸሐይ ፋሲል ሲመልሱ በሁለቱ ሀገራት መካከል አለመስማማት ስለተፈጠረ ነው የድንበር ኮሚሽኑ የተቋቋመውና አሳሪና የመጨረሻ ውሳኔ ለማግኘት የታገልንበትና የሰራንበት በመሆኑም ከማንምና ከምንም በፊት ወሬዎችን ወደ ጎን ትተን ለአካባቢው ሰላምና ልማት ውሳኔው ተግባራዊ እንዲሆንና በኤርትራ ላይ የተጣለው ማዕቀብ መነሳት ሌላ አማራጭ የሌለው ጉዳይ እንደሆነ አስምረውበታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አመሰግናለሁ ብርሃን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ዩናይትድ ስቴትስ ዚምባብዌ ላይ ጥላቸው የቆዩ ማዕቀቦችን እንድታነሳ የሚያስችላት መንገድ የሚወስድ የሕግ ረቂቅ ለማቅረብ እየተዘጋጁ መሆናቸውን ሰሞኑን ወደ አራት የአፍሪካ ሀገሮች ተጉዘው የነበሩ የሕግ መወሰኛ ምክር ቤት አባላት አስታውቀዋል። ሴናተሮቹ በአፍሪካ ሀገሮች ጉብኝታቸው ወቅት የተደረገላቸው አቀባበል የሞቀ እንደነበር ገልጸዋል። የሴናተሮቹ የሰሞኑ ጉዞ የነበረው ወደ ምዕራባዊ የአፍሪካ ሀገሮቹ ቡርኪና ፋሶና ኒጀር እንዲሁም የደቡባዊ አፍሪካ ሀገሮች ዚምባብዌና ደቡብ አፍሪካ ነበር። የቡድኑ አባላት የሆኑት ዴሞክራቶቹ የህግ መወሰኛ ምክር ቤት አባላት የዴላዌሩ ክሪስ ኩንስ፣ የኒው ጀርሲው ኮሪ ቡከር፣ የኮሎራዶው ማይክል ቤኔት እና የሚሽጋኑ ጌሪ ፒተርስ እንዲሁም የአሪዞናው ሪፐብሊካን ጄፍ ፍሌክ አፍሪካ ውስጥ በሄዱበት ሁሉ የገጠማቸው መልካም ፊት መልካም አቀባበል እንደነበር ለጋዜጠኞች መናገራቸውን ሳሌም ሰሎሞን ዘግባለች። በየሄዱበት ሁሉ በፕሬዚደንት ዶናልድ ትራምፕና በአስተዳደራቸው ላይ የተነሱ በአፍሪካ ላይ ድንታቢስና አፍሪካን የረሳ ነው ያሏቸው ቅሬታዎችን የመሳሰሉ የቀረቡላቸው ጥያቄዎች እንደነበሩ ተናግረዋል ከሌሎች በርከት ያሉ የውይይትና ገንቢ አስተያየቶች በተጨማሪ አምስቱ ሴናተሮች ወደዛ የተጓዙት የዩናይትድ ስቴትስና የአፍሪካን ግንኙነቶች ለማጠናከር መሆኑን ያሰቡትንም ማሳካታቸውን ገልጸዋል። ዴሞክራቱ ክሪስ ኩንስ ስለ ራሳቸው የአፍሪካ ግንኙነት ሲናገሩ እርሳቸውና ሪፐብሊካኑ ባልደረባቸው ሴናተር ጄፍ ፍሌክ በአፍሪካ ጉዳይ ላይ ለአስሮች ዓመታት የዘለቀ ፍላጎትና ፍቅር እንዳላቸው አመልክተው ሁለቱም የሕግ መወሰኛ ምክር ቤቱን የአፍሪካ ጉዳዮች ንዑስ ኮሚቴ በተለያዩ ጊዜያት በተሳካ ሁኔታ መምራታቸውን አስታውቀዋል። በአሁኑ ጉብኝታቸውም ከፕሬዚደንቶች እስከ ሲቪል ማህበረሰብ መሪዎች፣ ከወጣት እስከ አስተማሪ፣ ከነጋዴ እስከ ወታደራዊ ባለሥልጣናት አግኝተው ማነጋገራቸውን ጠቁመው ዩናይትድ ስቴትስ አፍሪካን በሚመለከት የሁለቱም ፓርቲዎች አቋም በሆነ ሁኔታ አብሮ የመስራት ባህል ያላት መሆኑን ሴናተር ኩንስ አመልክተዋል። የዩናይትድ ስቴትስና የአፍሪካ ግንኙነቶችን መግለጽ ከሚችሉት ጉዳዮች አንዱ ቁጥራቸው የበዛ መርሃ ግብሮች በሁለቱም ማለት በሪፓብሊካኑም በዲሞክራቲክ አስተዳደሮችም መወሰዳቸው ነው። ሴናተር ኩንስ እንደ ምሳሌም ከዘረዘሯቸው መካከል ኤች አይቪ ኤድስን ለመዋጋት የቡሽ አስተዳደር የጀመረው ፔፕፋር፣ በአፍሪካ የዘላቂ ልማት ሐሳብና መርሆችን የሰነቀው የኮንግረሱ የሚሌኒየም ቻለንጅ ኮርፖሬሽን፣ የፕሬዚደንት ኦባማው አፍሪካን በኢነርጂ የማዳረስ ፓወር አፍሪካ እቅድ፣ እንዲሁም እርሳቸው የጀመሩት የወጣት አፍሪካውያን መሪዎች መርሃ ግብር እንደሚገኙበትና ከተጠቃሚ ሀገሮች ሁሉ አበረታች ምላሾች እንደሚደርሷቸው መሆናቸው አመልክተዋል። እነዚህ መርሃ ግብሮችና ሌሎችም ተጠናክረው እንዲቀጥሉ ሴናተሮቹ እንደሚሰሩና የሀገሮቹንም መሰል መልእክት ይዘው መመለሳቸውን፣ በዩናይትድ ስቴትስና በአፍሪካ መካከል የግንኙነቶች መጠናከር ምን ያህል አስፈላጊ እንደሆኑ ለማስገንዘብም እንደሚሰሩ ተናግረዋል። በየሄዱባቸው ሀገሮች ውስጥ ያሉ ችግሮችን ለማቃለል እንደሚሰሩ የጠቆሙት አሜሪካውያኑ ሴነተሮች፣ አምባሳደሮች በሌሉባቸው ሀገሮች ውስጥ ከአሜሪካ ጋር ከተፈጠረው የጠጠረ ግንኙነት ባሻገር ክፍተቶቹ ለዩናይትድ ስቴትስ ለራሷም ችግር እየፈጠሩባት መሆኑን ጠቁመዋል። ሴናተር ቡከር የትራምፕ አስተዳደርን ሲወቅሱ የአፍሪካን የዲፕሎማሲ አመራር በዓለም አቀፍ የአሜሪካን የዲፕሎማሲ አመራር በዓለም አቀፍ ደረጃ በአጠቃላይ በተለይ ደግሞ በአፍሪካ በእጅጉ እንዲያሽቆለቁል ያደረገ ነው ብለዋል። እጅግ ፈጣን በሆነ ሁኔታ እየተለወጠች ባለችው አፍሪካ የፖለቲካ ሁኔታዋን ማለቷ ነው። የዲፕሎማሲው ክፍተት መዘጋት እንዳለበት እምነታቸውን ገልጸዋል። ዚምባብዌን በሚመለከት ግንኙነቶቻቸውን ለማሻሻል እየሰሩ መሆናቸውንም ሴናተር ኩንስ አመልክተዋል። ላለፉት ዐሥራ ስምንት ዓመታት ያሉ ግንኙነቶቻችንን የጎዱት ማዕቀቦች እንዲነሱ ዕድል የሚከፍት ዕቅድ ለማዘጋጀት ሴናተር ፍሬክ እየመሩ ያሉትን ጥረት እኔም ተቀላቅያለሁ። በዚምባብዌና በዩናይትድ ስቴትስ መካከል ያሉ ግንኙነቶችን ያሻከሩ የተሳሳቱ አድራጎቶች እየተሻሻሉ መምጣታቸው አበረታች ነው። ወደፊትም አዎንታዊ እርምጃዎች ይጠብቀናል ብለን ተስፋ እናደርጋለን። ሆኖም ፕሬዚደንት ምናንጋጉዌ በተለያዩ መድረኮች የሰጧቸውን ቃሎቻቸውን መጠበቃቸውና ተግባራዊ ማድረጋቸውን ማረጋገጥ እንፈልጋለን። ዩናይትድ ስቴትስ በ15 የአፍሪካ ሀገሮች ውስጥ አምባሳደር የሌላት ሲሆን የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከአፍሪካ ጉብኝታቸው በተመለሱ ማግስት ከኃላፊነታቸው መነሳታቸው ቅር ያሰኛቸው አፍሪካውያኑም አፍሪካውያን እንዳሉም ተጠቁመዋል። ከዲፕሎማሲውና ከልማት ግንኙነቶች በተጨማሪም ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በጸጥታና ደህንነት እንዲሁም በወታደራዊ ልምምድና ሽብርተኝነትን በመዋጋት መስክም ያሏት መርሃ ግብሮች ቁልፍ መሆናቸውን ሴናተሮቹ ጠቁመዋል። ሳህል አውራጃ ውስጥ አምስት ሀገሮች በምዕራብ አፍሪካ በጣምራ ለሚያካሄዱት እንቅስቃሴ የስድሳ ሚሊዮን ዶላር በጀት መመደቧን ይታወቃል። በዩናይትድ ስቴትስና በአፍሪካ መካከል ያሉ ግንኙነቶች እጅግ የተሳሰሩና የተወሳሰቡ እጅግ የተዋጡና የተጣጣሙ እጅግም የሰፉ ናቸው የሚል መልእክት አስተላልፈዋል። ሴናተር ኮንስ ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን ተብሎ ነው የሚጻፈው። በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ በአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪት ዳት ኮም ኢሜይል ያድርጉ። ሲጻፍ እንደዚህ ነው አት ዳት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰውትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አማሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ5 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የዩናይትድ ስቴትስ ምክር ቤት ያጸደቀው የሕግ ውሳኔ ኤችአር 128 ዓላማ ምንድን ነው? እንዴትስ ነው የሚሠራው? ይህንኑ ጉዳይ አስመልክቶ ከዚሁ የተወካዮች ምክር ቤቱ ከትናንት በስቲያ ያጸደቀውን የኤችአር መቶ ሀያ ስምንትን አስመልክቶ የተሰጠ ማብራሪያ አለ። ከጉዳዩ ጋር ቅርበት ካላቸው የማህበረሰብ ድርጅቶች ተጠሪ የሆኑ አንድ ሰው አነጋግሯል። አሉላ ከበደ ቀጥሎ ይቀርባል። ጤና ይስጥልኝ። ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ዴንቨር ኮሎራዶ ነው። መወክለው ድርጅት ኢትዮጵያን አሜሪካን ሲቪክ ካውንስል ይባላል። ሊቀመንበር ሆኜ ነው ምሰራው እዛ ላይ እና መስራችም ነኝ። በዚህ በኤችአር መቶ ሀያ ስምንት ህገ ረቂቅ በነበረው ጉዳይ ላይ ከጥንሱ ጀምሮ ተሳታፊ ነበርኩኝ። ኮንግሬስም ላይ ሁለቴም ሶስቴ መጥቼ በእኛው በኩል ያለውን ሀሳብን በማካፈል በክተናል አመሰግናለሁ። ዲያቆን ዮሴፍ የዚህ ውሳኔ መቶ ሀያ ስምንት የሚል መጠሪያ የተሰጠው የዩናይት ስቴትስ ምክር ቤት ከትላንት በስቲያ ያጸደቀው የውሳኔ ሀሳብ ስለምንነቱም ሆነ ተፈጻሚ ስለሚሆንበት ሁኔታ አሁንም ከአድማጮች ብዙ ጥያቄዎች እየቀረቡ ነው። ከቀዳሚው ጥያቄ እንነሳ እስኪ፣ ባጭሩ በዚህ ውጥን ምንድን ነው ያሳካችሁት? የሚቀጥለውስ ሂደት ምንድን ነው? እንግዲህ ኤች አር መቶ ሀያ ስምንት ሬዞሉሽን የኮንግረስ ውሳኔ ሬዞሉሽን ነው። እዛ ላይ በኢትዮጵያ ላይ የተከሰቱትን ሁኔታዎች በዝርዝር ያቀርባል። ኮንግረስ ሁኔታውን በኢትዮጵያ ሰብዓዊ ጉዳይ ላይ በዴሞክራቲክ ስርዓት እስር ቤት ስላሉት የፖለቲካ እስረኞች፣ ጋዜጠኞች፣ አክቲቪስቶች የጊዜያዊ አዋጅን በሚመለከት በማንኛውም በሚደረጉት ነገሮች ሁሉ ሰፊ የሆነ ግልጽነት የተሞላበት ሁኔታ እንዲሆን፣ ተጨማሪም ደግሞ ኢትዮጵያ ውስጥ አሁን ባለው ሁኔታ በተለይ ባለፉት ሶስት አራት አመቶች በተከሰቱት የህዝብ አመፃና የገዢ መንግስት በነዚህ የኢትዮጵያ ዜጎች ላይ ያደረሰውን በተለይ ሰብአዊ ጉዳትን በሚመለከት መርማሪ አካል ኢትዮጵያ ውስጥ ገብቶ ሙሉ ምርመራና ማስረጃ እንዲያወጣ የተባበሩት መንግስት ማስተጓጓያብን እንቅፋት ሳያገኙ ኢትዮጵያ ውስጥ ገብተው እንዲህ አይነቱን የሰብአዊ መብትን የተጣሰ የተገደሉ ወይ ቶርቸር የሚደረጉ ሙሉ ማስረጃ ገብተው ይዘው እንዲወጡ የሚጠይቅ ህገ ረቂቅ ነበረ እና በነገሩ ላይ እነዚህ ነገሮች ካልተመዋሉ ደግሞ ይልና መደረግ ያሉባቸውን ነገሮች ይህንንም ደግሞ ሊፈጽም የሚገባው በተለይ የስቴት ዲፓርትመንት እና የዩናይትድ ስቴትስ ኤጀንሲ ፎር ኢንተርናሽናል ዲቨሎፕመንት ዩኤስኤአይዲ የሚባለው የአድሚኒስትሬሽኑ አካል ማድረግ የሚገባውን ነገር በዝርዝር ያስቀምጣል። መነሻው ይሄ ነው እንግዲህ። መልካም ዲያቆን ዮሴፍ ለመሆኑ እኚህ የተባሉ ጉዳዮች የዩናይት ስቴትስ ምክር ቤት እንዲፈጸሙ ብለው ያቀረባቸው ሀሳቦች ባይፈጸሙ ምንድን ነው መቆጣጠሪያው? ማሰሪያ ወይም አጋዥ የሌለው የሚለው ቃል ነን ባይንዲንግ ይላል። ከአብዛኞቹ አድማጮቻችን የደረሰንና እንዴት ነው በተግባር ተፈጻሚ የሚሆነው? በአንድ ወይ በሌላ ምክንያት በኢትዮጵያ መንግስት አሁን የተጀመሩ የተሀድሶ የለውጥ ሂደቶች አልተሟሉም፣ ቀደም ብለው የዘረዘሯቸው ጉዳዮች ተሳክተው ባይገኙ በምንድን ነው መቆጣጠር የሚቻለው? ይሄ ውሳኔ አንድ መቶ ሀያ ስምንት እንዴት ተፈጻሚ ይሆናል? ጥሩ ጥያቄ ነው። አንደኛ መጀመሪያ ነን ባይንዲንግ የሚለውን ነገር ትንሽ ክላሪፋይ እናድርገው። ነን ባይንዲንግ ማለት ምንም መቆጣጠሪያ የለውም መልስ የለውም የሚል አቀማመጥ አይደለም። አቀማመጡ ነን ባይንዲንግ የሚለው ምንድን ነው? የኢትዮጵያ መንግስት ይሄንን አስገድዶ እንዲያደርግ አያደርገውም። ለምሳሌ እንደውም ደም ጥሩ ምሳሌ የሚሆነው ምንድን ነው? ታስታውሱ እንደሆነ ጃንዋሪ ሀያ ዘጠኝ ላይ ከማጆሪቲው ሊደር ጋር ተቀርበን ስንነጋገር ከዚሁ አንቀጽ ውስጥ አንድ ዲማንድ እናንተ አቅርቡ ተባለ እና ያ ዲማንድ እኛ ከውጭ ኤችአር ዋን ቶኒኤት የሌለውን ከሌላ ቦታ ሳይሆን ያወጣ ነው ከዛው ከረቂቁ ነበር። ይህም አንቀስ ቅድመ ያነሳ ነውን የተባበሩት መንግስታት የኢትዮጵያ ገብተው ምርመራ ያርጉ የሚለውን ብቻ ነበር ያቀረብ ነው። በኢትዮጵያ መንግስት በኩል ማሟላት አለበት ካላችኋቸው ዝርዝር ውስጥ በእናንተ በኩል ምን እንዲካተት ይፈልጋል የሚል ጥያቄ በቀረብላችሁ ወቅት ያቀረባችሁት ሀሳብ ነው አሁን የሚገልጹልን? አዎ፣ ይህንን በምናደርግበት ጊዜ ለምሳሌ ከመጆሪቲ ሊደር የተስማማ ነው ይሄ ዲማንድ ለኢትዮጵያ መንግስት ቀርቦ እድል ይሰጣቸው፣ ይሄን የማያደርጉ ከሆነ ረቂቁ ለምክር ቤት ይቅረብ ነው የተባለው። ማለትም ኮንግሬስ ሊያደርግ የሚችለው ዲማንዱን አቅርቦ የኢትዮጵያ መንግስት እሺ ወይም እምቢ እንዲል ነው። እምቢ ስላለ ቀረበ። ልክ እንደተባለው አሁን ይሄም ተመሳሳይ ነው። እነነን ባይንዲንግ ፎርም መደረግ አለበት የተባለውን ቅድም አንስተን የዘረዘርናቸውን ነገሮች የኢትዮጵያ መንግስት ማድረግ አለበት ይላል። ይሄንን ግን ማድረግ አያስገድደው ማደርጉ ከሆነ ግን ከወዲሁ አሜሪካ የስራ አስፈጻሚዎች ወይም አድሚኒስትሬሽኑ ማድረግ የሚገባውን ነገር ዝርዝር ያስገቡበታል። ይህንን ቅድም የዲማንድ የተባለውን ነገር ያነሳውበት ምክንያት ለምንድን ነው ትንሽ ግልጽ ለማድረግ ነው። ይሄ ይሄ የኢትዮጵያ መንግስት አያስገድደውም። ግን ካልሰራ፣ ካልፈጸመ ዋና አንቀጹን ካላሟሉ ምን ማለት ነው? ያ እስር ቤት ያሉትን የፖለቲካ እስረኞች የማይፈቱ ከሆነ፣ የጊዜ አዋጁን የማያነሱ ከሆነ፣ የዩናይትድ ኔሽን መርማሪዎች ኢትዮጵያ ውስጥ እንዳይገቡ እንዲሚሉ ከሆነ እንግዲህ ጊዜም የሚሰጣቸዋል። ይህን ሁሉ ነገር ለማሟላት በአንድ ቀን እንደማይሆንም ይታወቃል። ግን አያያዛቸውና በተለይ ዴሞክራሲውን በሚመለከት ሰፋ ያለ የውይይት ገበታ ፈጥረው ሌሎቹንም ኦፖዚሽን አካሎችን ይጥራ ይላል። ይህንን የማያደርጉ ከሆነ ለዛ መልስ የሚሆን በተለይ ቅድም የጠቀስኳቸው አካላቶችን ስቴት ዲፓርትመንትንና ዩ ኤስ ኤ አይ ዲ የሚባለውን ይህንን ተጠይቆ እምቢ ያለ ይህንን የማያደርግ መንግስት ኢንኮምፕላየንስ ያልሆነውን ማድረግ የሚገባቸውን ፖሊሲ እንዲመረምሩ የሚያስገድድ ነው። እዚህ ላይ አንድ ነገር ደግሞ እንዲታወስ በጣም ኢምፖርታንት የሆነ ነገር አለ። የአሜሪካን መንግስት በሶስት ብራንች የተከፈለ ነው። አንዱ ህግ አርቃቂ ነው፣ አንዱ ህግ አስፈጻሚ ነው፣ አንዱ ደግሞ አድሚኒስትሬሽኑ ነው። ኮንግሬስ ላይ በጣም ኢምፖርታንት ሲግኒፊካንት ነገር ምንድን ነው? ገንዘብ ነክ በሆነ ነገር ሁሉ ኮንግሬስ መስማማት አለበት። ኮንግሬስ ያላጸደቀውን በጀት ለኢትዮጵያ መንግስት መሰጠት አይችልም። ይህ ህግ ኤች አር ዋን ቶኒ ከመጽደቁ በፊት የኢትዮጵያ መንግስት እንዲህ አይነት ገንዘብ ያስፈልጋታል፣ ስቴት ዲፓርትመንት፣ ዩኤስኤ አይዲ እንዲህ አይነት ገንዘብ ልንሰጥ ነው ሲል አነጻጽሮ መስጠት እንችላለን አይችልም የሚል ምንም አይነት የሚይዘው ህግ አልነበረም። ስለዚህ እንደፈለጉት እነሱ በጀቱን ዝም ብሎ የሚጠይቁት ኮንግሬስ አፕሮቭ ያደርግላቸዋል። ያ ገንዘብ በነጻ ወደ ኢትዮጵያ ይገባል። ያ ነው እንግዲህ ተመልሶ ለኢትዮጵያ ህዝብ ዕዳ የሆነው። አሁን ግን ቅድም የዘረዘርናቸውን ጉዳዮች የማያሟሉ ከሆነ ኮንግሬስ ላይ በጀት ወጥቶ ለኢትዮጵያ አምስት መቶ ሚሊዮን ብር ኤድ እንስጥ በሚሉበት ጊዜ እነዚህ በፊት የተጠቀሱት ይዘቶች መሟላታቸውንና አለመሟላታቸውን የግዴታ በዚህ በበጀት አፕሩቫል የሚመረምርና የሚዳኝ ሬዞሉሽን ነው የሚሆነው ማለት ነው። ከዚህ ወዲህ መልካም። ይህ ኤችአር አንድ መቶ ሀያ ስምንት ያቀረባቸውን ዝርዝሮች የኢትዮጵያ መንግስት አሟልቶ ባይገኝ ቅድም የገለጿቸውን ከተቃዋሚ ድርጅቶች ጋር በግልጽ ውይይት መጀመር፣ የተባበሩት መንግስታት መርማሪ ቡድን አገር ውስጥ ገብቶ ከዚህ ቀደም የተፈጸሙ በደሎችን ማጣራት፣ አስቸኳይ ጊዜ አዋጁን ማንሳት ከቀዳሚዎች ውስጥ የሚገኙበት ናቸው። እኚህ ባልተሟሉበት የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ና የዩናይት ስቴትስ አለም አቀፍ ፌት ራዲዮ ፕሮግራም ወይም ዩስሲአይዲ ከኢትዮጵያ ጋር በሚያደርጓቸው ትብብሮች ከኢትዮጵያ ጋር በሚሰሯቸው ስራዎች ላይ ተጽዕኖ ያሳድራል እንዲለወጡ ያደርጋል ነው የሚሉን ባጭሩ ባጭሩ ይሄ ነው ነን ባይንዲንግ የሆነው አንደኛው ቅድም የሚያላነሳ ነው ነገር ደግሞ ምንድን ነው የፕሬዚደንቱንም ፊርማ አያስፈልገው በስራ ላይ ለመዋል ይሄ ነ እና ቀልጣፋ የሆነ መቆጣጠሪያ ነው ሌላውን ግን በጣም ኢምፖርታንት ማግኔትስኪ አክት የሚባለው በተለይ ይህንን ቅድም የተዘረዘሩትን ጉዳዮች በተለይ ሰብአውንም መብትን በሚመለከት የጎዱ ግለሰቦች በባለስልጣንነት ደረጃ ሆነው የጎዱ ሰዎች ለመውጣት ህብረትን እና አሜሪካንም ሆነ በምዕራብ ሀገሮች በሩን ሊዘጋ የሚችለውን ህግ ደግሞ ሴኔቱ ትንሽ ለየት ይላል። ይህንን በስራ ላይ ማሟላት አለበት ብሎ የሚለው ቅድም የጠቀስናቸውን የአስተዳደሩን ክፍል ነው የሚጠየቁት ሰዎች። በእነሱ ላይ ተጽዕኖ፣ እና ቁጥጥር ህጋዊ የሆነ እርምጃ ሊወሰድባቸው የሚችለውን ማዘዣ እዚሁ ሬዞሉሽን ውስጥም አለ እና እሱም አንደኛው የሚያካትተው ተጽዕኖ ነው። በነገራችን ላይ ይሄ ነገር በተለይ ያለምንም ቅዋሜ በሚያልፍበት ጊዜ አድሚኒስትሬሽኑም ራሱም ከእንግዲህ ወደ በኢትዮጵያ ላይ ባለው ፖሊሲ ላይ የግድ የኮንግሬስን ውሳኔ ግምገማ ውስጥ ያስገባዋል። ምክንያቱም አንድም የምክር ቤት አባል ሳይቃወመው ያለፈን የኮንግሬስን ውሳኔ ኢግኖር ማድረግ አይችልም በሙሉ ድምፅ ያለፈ በመሆኑ አድማጮች፣ ውይይቱ ነገ ይቀጥላል። በዩናይትድ ስቴትስ የኢትዮጵያ መንግሥት አምባሳደር ካሳ ተክለ ብርሃን ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለምክር ቤቱ አባላት ደብዳቤ መጻፋቸው ተገልጿል። ሴቶችና ቤተሰብ ተከታዩ ቅንብር ነው። ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር ታሪክን በክብር ያስታወሰና ለወደፊትም ተስፋን ያሰነቀን ንግግር ነበር ሲሉ በሴቶች ጉዳዮች ላይ ንቁ ተሳትፎ የሚያደርጉ ሁለት ሴቶች ተናግረዋል። ቆንጅታ የነች እሺ ሁለታችሁንም በጣም አድርጌ አመሰግናለሁ ስለ ጊዜያችሁ። ወደ ውይይታችን ለመንደርደር ያህል በእርግጥ ሁለታችሁንም በስራዎቻችሁ አድማጮቻችን በደንብ ያውቋችኋል። የት ነበርሽ? የብዙ ጊዜ ደንበኛችን ነሽ። በዚህ በአሜሪካ ድምጽ ሬዲዮ ብዙ ጊዜ ትተባበሪናለሽ። ወይዘሮ ማርያም እንዲሁ ወደፊት እንደ አብረን መወያየታችን እንደምንቀጥል ተስፋ አደርጋለሁ። ግን ለማንኛውም ለውይይቱ መንደርደሪያ ያህል ራሳችሁንና ስራችሁን ታስተዋወቁልንና ወደ ጭውታችን እንገባለን። ከወይዘሮ ማርያም ልጀምር። ከእንግዳዋ ማርያም ሙኒር እባላለሁ። የሴቶች ማረፊያና ልማት ማህበር ዳይሬክተርና መስራች ነኝ። የሴቶች ማረፊያና ልማት ማህበር ምን ስራዎችን ነው የሚሰራው? በዋናነት ጥቃት ለደረሰባቸው ሴቶች የማረፊያ ቤት አገልግሎት ነው የሚሰጠው። ብዙ ሕክምናውንም ካውንስሊንጉንም፣ የሙያ ስልጠናም የሚያገኙበት ስራ ነው የሚሰራው። አዲስ አበባ፣ አዳማ ላይ እና ሀዋሳ ላይ ነው ቅርንጫፎች ያሉት። በተለያየ እድሜ ደረጃ ያሉ ሴቶች ወደ በፖሊስ እና በተለያዩ ክፍሎች ወደዛ ማረፊያ ቤት ሲላኩ አገልግሎቱን እንሰጣለን። ሪሀብሊቴት ነው የምናደርገው ሴቶችን ማለት ነው። ትልቁ ስራ ሌላው ሌላ ሌላም አለ። በሙያዊ የህግ ባለሙያ ነት እሺ፣ የት ነበርሽ? እንግዲህ እንደገና አስተዋውቂ ልበል መቼም ትክክል። የት ነበርሽ? ንጉሴ ይባላለሁ። በአሁኑ ወቅት ላይፍ ፎር ዘ ወርልድ በተሰኘ ዓለም አቀፍ የግብረሰናይ ድርጅት ውስጥ አካል ጉዳተኞችን የማካተት ጉዳይ የበላይ አማካሪ ሆኜ ኦስትሪያ፣ ቪየና ለሚገኘው ተቋም እሰራለሁ። በአለም አቀፍ ደረጃ የአካል ጉዳተኞችን ጉዳይ የፖሊሲና የልማት አቅጣጫዎችን የማማከር ስራዎች እሰራለሁ። እሺ። እንግዲህ ሰሞኑን ከፍተኛ ትኩረት ስቦ አስተያየት እየተሰጠበት ባለው በዶክተር አብይ አህመድ ጠቅላይ ሚኒስትርነት መሰየም ላይ ይሆናል የምንወያየው። ዶክተር አብይ ጠቅላይ ሚኒስትርነቱን በያዙበት ወይም በተሰየሙበት በኢትዮጵያ ፓርላማ ባደረጉት ንግግር አዲስ ምዕራፍ የምንጀምርበት ልንጠቀምበትም የሚገባ ወቅት ላይ ነው ያለ ነው ብለዋል። ጠቅላይ ሚኒስትሩ በንግግራቸው በተለያዩ ጊዜያት መስዋዕትነትን ለከፈሉ ለመብት ተከራካሪዎች፣ ለፖለቲከኞች፣ ለብዙዎች ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያን በብሔራዊ መግባባት ወደ አዲስ ምዕራፍ እንሸጋገር ሲሉም ጥሪ አቅርበዋል። ለወጣቱም ተስፋ ሰጭ የተባለላቸውን ንግግር ነው የተናገሩትና እስቲ መጀመሪያ የሁለታችሁን ንግግራቸው ላይ ያላችሁን አስተያየት ልብሰድ። ወይዘሮ ማርያ ይጀምሩ። እንግዲህ በአጠቃላይ ማለት ነው እንደ እናት፣ እንደ ሴት፣ እንደ ዜጋ፣ እንደ ኢትዮጵያዊነት ሁላችንም እጅግ በጣም ተጨንቀን ነበር። ምንድን ነው የሚመጣው? እንዴት ነው የሚሆነው የሚለው በጣም በጭንቀት ላይ ነው የነበረ ነው እና ያ ንግግር እጅግ በጣም ያረጋጋ ነበረ ሁሉንም። ምክንያቱም ያልተጠቀሰ ክፍል የለም። ሴቷ አለ፣ ወጣቶች አሉ፣ ሁሉንም ክፍል ነው የነካካው እና እጅግ በጣም ሁላችንንም የማረጋጋት ሁኔታ ታይቶበት ነበር። ብዙዎቻችን ያንን ያህል የጠበቀ ጥልቀትና ሰፋ ያለ ንግግርም አልጠበቅንም ነው። በሁልጊዜ እንደምናየው ቃል የሚገባበት ቀን ነው፣ ፓርላማ ላይ የሚደረገው ንግግሮች ይኖራሉ። ግን ይሄን ያህል ሁሉንም ክፍል የዳሰሰ እኔ በበኩሌ ይሆናል ብዬም አላሰብኩም። በጣም ውስጥ ስሜቴን የተነካ አጠቃላዩን ስናየው ማለት ነው። መልካም ወደ ዝርዝሮ ወደ ሴቶችም መግባት ይቻላል። ወደ ዝርዝሮ እንገባለን። የት ነበርሽስ? አስተያየትሽ ምንድን ነው? ይም ከማሪያ ጋር በጣም የሚቀራረብ ነው። የኔም ስሜት ንግግሩን ቀጥታ ተከታትየዋለሁ ብዙ ጊዜ የሚደረጉ እዛ አካባቢ የሚደረጉ ንግግሮች በተለምዶ አንድ አይነት ስለሚሆኑ እና በጣም የህዝብን ፍላጎት ከህዝብ ጋር ስለማይገናኙብኝ እቸገራለሁ ለማዳመጥ ና ይህን ንግግር ግን ሙሉ በሙሉ አዳምጨዋለሁ ለእኔ በጣም በዚህ ጊዜ የሚያስፈልግ የወደፊት ተስፋን የሰነቀ የትናንት ታሪካችን ላይ በደንብ የተመሰረተ አንድነታችን ላይ የተጻፈ በጣም ጥልቅ የሆነ የአንድነት መልእክት የሚስተጋባበት እና የብዙነትን አንድነት በተግባር ወይም ደግሞ በጽንሰ ሐሳብ ደረጃ ጠልቆ መጥቆ የወጣበት ንግግር ነበር ብዬ አስባለሁኝ። ከዛ በተረፈ ምናልባት በመርህ ደረጃ ከሚደረግ ንግግር ወደ ተሞክሮ የቀረበ ነበረ ብዬ ያስባለሁኝ እና ያሳለፍናቸውን በግል ህይወታቸው ያሳለፏቸውን ጭምር እየጠቀሱ የሚያነሱባቸው አንዳንድ ጊዜ ለማለት ያክል የምትያቸው የመርህ ንግግሮች የሚባሉ አሉ። እነሱ ሳይሆኑ በተሞክሯችን በልምዳችን እያጣቀሱ የኖርንበትን ነገር እያጣቀሱ በጣም ትላንትን እንድናመሰግን እንድንኮንን ሳይሆን ትላንትን እንድናመሰግን ነገን እንድንናፍቅ የሚያደርግ ጥሩ ንግግር ነበር ያደረጉት፣ ብዬ ያምናል። እንግዲህ ዶክተር አብይ ካደረጉት ሰፊ ንግግር እናንተም እንደገለጻችሁት ምናልባትም ከትልቁን አድናቆት ካተረፈላቸውና ተስፋ ሰጪ ተብሎ ከተመሰገነላቸው የንግግራቸው ክፍል ሴቶችን በተመለከተ የተናገሩት ነበር እስኪ ጥቂቱን ቀንጨባ አድርገን እንስማና ከዚያ በኋላ አስተያየታችሁን ተታክሉበት አላችሁ። ውድ የኢትዮጵያ ሴቶች በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ፣ ታሪክ ሰርታችሁ፣ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ ዕድገት ግስጋሴ ውስጥ የበኩላችሁን ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራ ነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኖሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንድትጫወቱ እንደምትጫወቱ ተስፋዬ የላቀ ነው። ዶክተር አብይ ገና ሲጀምሩ የኢትዮጵያ ሴቶች ብለው ሲጀምሩ ሴቶች ያሳለፉትን በብዙ አስቸጋሪ እና ፈታኝ ሁኔታ አልፋችሁ ታሪክ ሰርታችኋል፣ ትውልድ ተክታችኋል ብለው የኢትዮጵያ ሴቶች ያሉባቸውን የደረሱባቸው ያሉትን መከራዎች ድህነቱ፣ ይሄ ጥቃቱ እና ሁሉም ተጽዕኖ፣ እነኛን ሁሉ ግን ይዛችሁ ታሪክን ሰርታችኋል ብለው ነው የጀመሩት። በሴት ላይ የሚደርሰው ያውቁታል ማለት ነው። እኔ አሁን ልክ ይህንን እሳቸው ሲናገሩ ብዙ ቦታ ስትሄጂ ብዙ የሀገራችን ባለስልጣኖች እንደ ምንም ነገር እንዳልሆነ ችግርም እንደሌለ አድርገው ነው ብዙ ጊዜ ስለ ሴቶች የሚነግሩሽ እና እሳቸው ግን ያለፍንበትን ያሳለፍነውን ነገር አሳልፈን ግን እዚህ መድረሳችንም በጣም በማድነቅ ነው የተጀመረው እና ብዙ መስዋዕትነት ሴቶች እንደከፈሉ እውቅና ነው የተሰጠው። ሲታዩ በታሪክም በምንም የሴቱ ወደ ጎን ነው የሚተወው። ሴቱ ብዙ መስዋዕትነት እንደከፈሉ ያሉት አነጋገር እኔ በዚህ መጀመራቸው ውስጤት ነው የነካው። እና እንደገና ተቀብለውታል። ምንድነው ከሰራ ነው ይልቅ ያልሰራ ናቸው ይበዛሉ ብለን ነው የምናምን። ምክንያቱም ለሴቶች ብዙ መሰራት ይገባው ነበር። ይሄ ደግሞ ለወደፊትሽ ለሚደረገው ነገር ብዙ ነገር ትጠብቂያለሽ። ብዙ ነገር ሊሰራ ታስቧል። ሊሰራልን ብለሽ ትቀበያለሽ። ሌላው አገራዊ ማንነት ያለ ኢትዮጵያ ሴቶች ምንም ነው። የኢትዮጵያ ሴቶች ከሌሉበት ለአገር የሚሰራው ነገር ሁሉ እንደ ባዶ ነው እና አገሪቷን የገነቡ ያገለግሉ ያገለግሉትን እውቅና ነፍገናቸው ሀገራዊ ትንሣኤን ማረጋገጥ አይቻልም። እነኚህ ነገሮች እኮ እጅግ በጣም ከበድ ያሉ ናቸው። በተለይ በአንድ መሪ ከተነገረ እንግዲህ እነኚህን ነው ወደ ታች አለው እኮ የሚመነዘረው። እውነት ነው ታች አለው አንድ መሪ አንድ ነገር ካለ ቃላት እንኳን ኮፒ እያደረጉ አደል የሚናገሩት? አይተን ከሆነ አንድ መሪ አንድ ነገር ከተናገረው እሱን ኮፒ አድርጎ ነው የታቸው ወደ ታችን የሚነገረው እና ይሄ ደግሞ ለወደፊት ለሴት እጅግ በጣም ሊጠቅም የሚችል እና እኛም ራሳችን በፊቶች ላይ የምንሰራው አስፍተን ይሄንን ነገር የምንጠይቅበት ነው የሚሆነው። ክቡራትና ክቡራን አድማጮች ይህ ውይይት አላበቃም። በሌላ ክፍለ ጊዜ ይመለሳሉ። እነዚህ ሴቶች በጠቅላይ ሚኒስትሩ ንግግር ላይ ያደረጉት ውይይት ሁለቱንም እናመሰግናለን። እንዲሁም ቆንጅትን ወደ ተከታዩ ዝግጅት እናልፋለን። የፊደል ገበታ ህትመት መቶኛ ዓመት የፊደል ገበታ ተዘርግቶ ሐሁ መቁጠር ከተጀመረ መቶ ዓመት ሞላው። ይለናል የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ አክሊሉ ከአዲስ አበባ። ይህ የፊደል መቶኛ ዓመት ባለፈው ሳምንት አዲስ አበባ ውስጥ ሲከበር የዚህ ጀማሪ የነበሩት የሟቹ የቀኝ አዝማች ተስፋ ገብረ ሥላሴ ልጆችና ቤተሰቦች በስፍራው ተገኝተው ነበር። ስም ከመቃብር በላይ ይሏል ይኸው ነው በማለት ታዳሚዎች መናገራቸውንም ንጉሴ በዘገባው ገልጿል። የንጉሥ አክሊሉ አጠር ያለ ዘገባ ነው። እውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓ ም አንድ ምዕተ ዓመት ተቆጠረ መቶ የዚህ ታሪክ ባለቤት አበብዙሃን ቀኝ አዝማች ተስፋ ገብረ ሥላሴ ናቸው። ከዛሬ መቶ ዓመት ወዲህ በተስፋ የፊደል ገበታ ፊደል ያልቆጠረ ወንጌል አንብቦ ዳዊት ያልደገመ እና በዛውም ወደ ዘመናዊ ትምህርት ያልተሸጋገረ ማን ነው ብለን ብንጠይቅ አግባብ ነው። ያነበበ ዕውቀትን ጠገበ፣ ድንቁርናን ክዶ ወደ ዕውቀት ተሳበ፣ የጥበብን ገጿን ለማየት ቀረበ የተሰኘው ስንኝ ለኢትዮጵያ ታሪኳ ነው መልኳ በተሰኘው መጽሐፍ ላይ የሰፈረውም እንደው በቀጥታ ቀኛዝማች ተስፋ ገብረ ሥላሴን የሚመለከት ይመስላል። ቀኛዝማች ተስፋ መቸም በሀገራችን እንደሚባለው አንዱ ለመጣፍ አንዱ ለወናፍ እንዲሉ ልክ የዛሬ መቶ ዓመት ከእጽዋት የቀለም ዱቄት አዘጋጅተው ቀምመውና በጥብጠው ከመቃ እንጨት ደግሞ ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከማሀይምነት ነፃ ያወጡ የዕውቀትን ብርሃን የፈነጠቁ ታላቅ የአገር ባለውለታ ናቸው። ይኸው ቀኛዝማ የተስፋ ገብረ ሥላሴ ፊደል መቅረጽ የጨመሩበት መቶኛ ዓመት ባለፈው መጋቢት 22 ቀን 2010 ዓ ም በአዲስ አበባው ራስ አምባ ሆቴል ብዙዎች በተገኙበት ተከብሯል። አቶ ጥበበ ተስፋ ገብረስላሴ የቀዳሜ አመት በዓል የተዘከረው የአንድ መቶኛው የተስፋ ገብረስላሴ ዘብሔረ ቡልጋን የፊደል ገበታን የሚገልጽ ነበረ። ከግራ በኩል ከሀ እስከ ፐ፣ በቀኝ በኩል አቡጌዳ፣ መሀል ላይ መልእክተ ዮሐንስ ሆኖ ገበታው ላይ የፊደል ገበታው ላይ ከበታችሁ በፊት ደግሞ አሳጣሪ ፊደሎች እንድንለዋሙ አራያኖቶ የሆኑት ይሄንን እንግዲህ የአንድ መቶኛ አመቱን የተመሰረተበትን ነው። ተስፋ ሴ ይህንን ፊደሉ ታትሞ በማህተም ማለት ነው። በማህተም በእጅ ሳይጻፍ በማህተም ታትሞ ፊደሉ በእጅ ተለቅሞ ታትሞ የተመሰራጨት የተጀመረው የካቴት ሀያ ሁለት ሺ ዘጠኝ መቶ አስር አመት ምረት ነበረ። አሁን እስካለንበት እንግዲህ ሁለት ሺ አስር አንድ መቶ አመት ሞላው ማለት ነው። ይሄውም ደግሞ እንዳጋጣሚ ሆኖ የእናታችን የእሳቸው ባለቤት የወይዘሮ አለቢው ንጉሴ አድገህ አንድ መቶ ዓመታቸው ጥቅምት ላይ ስለተከበረ ይህንን አያይዘን ሁለቱን ያው በሁለት ሺ አስር ነው። ሁለቱም ራሳምባ ሆቴል በሚገኘው ቀበና በቅዱስ ሥላሴ ቤተ ክርስቲያን ቀሳውስቶች፣ መዘምራኖች እንዲሁም ሌሎች የበገና ደርዳሪዎችና ዜማዎች ተከብሮ ውሏል። አቶ ተስፋ ገብረስላሴ ብዙ መጽሐፍት ነው ያተሙት። በቁጥር ይሄን ናህል ብሎ ማለት ይቻላል። በጠቅላላ የምንለው ከሶስት መቶ በላይ ነው። ነገር ግን ከዚህ ቀደም የታተመው ወደ አምስት መቶ በላይ ነው። አንዳንዱ ደግሞ ተፈላጊነት ሳይኖረውና ገበያ ላይ ለመዋል ያልቻለው አሉ። ለምሳሌ እኛ ጋር በጣም ተፈላጊ ያለው እንደ ተአምረ ኢየሱስ እንደ ተአምረ ማርያም፣ መጽሐፈ ቅዳሴ፣ እነ መጽሐፈ ግጻዌ እነዚህ የመሳሰሉ ትልልቆቹ አሉን። እኛ ጋ ድርሳነ ሚካኤል እነሱ እነሱ አሉ። መልካም መልኮች በሙሉ አሉን። በሙሉ ድርሰቶቹ ላይ አታሚ ተስፋ ገብረስላሴ ይላል እንጂ የደራ ስም አይጠቀስም እዛ ላይ እውነት ነው። እኔም ብዙ ጊዜ የማየው ላይ ብዙ ጊዜ ላይ እኔም ብዙ ጊዜ እየጠየኩት ነው፣ ግን እዛ ላይ የሚያስረዳኝ እንግዲህ ለወደፊቱ ልክ ነው። አመሰግናለሁ አቶ ጥበበ ተስፋ ገብረስላሴ። እናት ኢትዮጵያ ይህን ስነምግባር አይታ ተመልክታ ወደ ፈጣሪዋ እጆቿን ዘርግታ ምስጋና ቀረበች ለፈጣሪ ጌታ ይልቁንም አለች በታላቅ ደስታ፣ ወገኖቼ ግቡ በዕውቀት ከዕውቀት አዳራሽ ባለ ሦስት ዋልታ ተስፋ ያዘጋጀው በመልካም ሁኔታ ምግቡ ተሰናርቷል፣ በተርታ በተርታ በመላ ኢትዮጵያ በፊደል ገበታ ሁላችን እንመስክር በአደባባይ ቁመን የተስፋን አይምሮ ብሩህ ውጤት አይተን ተስፋ ገብረስላሴ ዘብሔረ ቡልጋ ባለውለታ ነው የማይዘነጋ የፊደላት ሆሄ ምን እንዳለው ዋጋ ታሪኩ ይዘክር በጠባ በነጋ። በበዓሉ ላይ ከተሰራጨ አነስ ያለ መጽሔት ያገኘሁት ግጥም ነው። የተስፋ ገብረስላሴ ማተሚያ ቤት አራት ኪሎ አካባቢ የሚገኘው ማለት ነው። ከዚህ ቀደም ይፈርሳል ተብሎ ብዙ ክርክር ተነስቶበት እንደነበር እናስታውሳለን። በኋላ እንግዲህ ያው ለጊዜው ታሪኩ እንዳይጠፋ ያህል በመዘክርነት እንዲቆይ በመንግስት በኩል ተፈቅዶ ቦታው ላይ ነው ያሉት። ባለቤቶቹ እንግዲህ እነሱ የሚበቃውን ያህል አግኝተዋል አላገኙም? አካባቢው ለዚህ ሁኔታ አመቺ ሆኗል ወይስ ደግሞ በሌሎች ቤቶች እየተከበበ ጉዳት እየደረሰበት ነው? ይህን ወደፊት ተመልሰን የምናየው ይሆናል። ለሁሉም ግን የአቶ ተስፋ ገብረ ስላሴ ስም ከመቃብር በላይ እንዲውል ልጆቻቸው ብቻ ሳይሆኑ እኛም ደቀ መዛሙርቶቻቸው ልንታገል ይገባል እላለሁ። አመሰግናለሁ። ንጉሴ፣ እኔም አመሰግናለሁኝ። እንግዲህ ሕይወቱን ለትምህርት የሰጠ መቼም አይሞትም። ቀኛዝማች ተስፋ ገብረ ስላሴ እንዲሁ በሕያው ሆነው ይኖራሉ፣ በሁላችንም ዘንድ እናመሰግናለን። በጣም ለዘገባሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንግሊዛዊ ገጣሚና እግረኛ ወታደር የነበረው ዊልፍሬድ ኦውን በአንደኛው የዓለም ጦርነት ወቅት በዓይኑ ስላየው አንድ በክሎሪን ጋዝ ታፍ ነው ሲሰቃይ ስለነበረ ወታደር ገልጿል። በህልሞቼ ሁሉ ሲሰምጥ ይታየኛል፣ እያየሁት ልረዳው በማልችልበት ሁኔታ እየተናነቀውና እየሰመጠ እኔ ላይ ይዘረገፋል ሲል ገልጾታል። አልኦን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዘመናዊ ጦርነት ኬሚካል መሳሪያ በተግባር ላይ የዋለው በአንደኛው የዓለም ጦርነት ወቅት ነው ሲሉ እንደ አውሮፓ አቆጣጠር ሚያዝያ አራት ቀን በጸጥታ ምክር ቤት ባደረጉት ንግግር አስገንዝበዋል። ኬሚካል መሳሪያ ባደረሰው አስከፊ ስቃይ ምክንያት ዓለም ጥቅም ላይ እንዳይውል አገደ። ከዚያም እንዲህ አይነቱ መርዛማ መሳሪያ እንዳይመረትና እንዳይከማች ደነገገ። ይሁንና የሶሪያው ፕሬዝደንት ባሸር አልአሳድ ሌሎች ግቦች ያሏቸው ሰው ናቸው። ከስምንት ዓመታት በፊት ከደማስቆ ወጣ ብለው በሚገኙ አካባቢዎች በሕዝባቸው ላይ ሳሪን ጋዝ ተጠቀሙ። በብዙ መቶዎች የሚቆጠሩ ወንዶች፣ ሴቶችና ልጆች ማለቃቸውን የሚያሳየው ምስል ዓለምን አስደነገጠ። ለዚህ ምላሽ የተባበሩት መንግስታት ድርጅት የአሳድን የኬሚካል መሳሪያ ክምችትን የሚያስወግድ ሁለት አንድ አንድ ስምንት ውሳኔን እንዳሳለፈ ኒኪ ሄሊ በንግግራቸው ጠቅሰዋል። ከሶስት ዓመታት በፊት የተባበሩት መንግስታት ድርጅት በሶሪያ ኬሚካል መሳሪያዎችን የተጠቀመ ወገንን ለይቶ ለማወቅ የህብረት የምርመራ ዘዴ መሰረተ። ይሁንና የጸጥታው ምክር ቤት አባል የሆነችው ሩሲያ በአሳድ ላይ እርምጃ እንዳይወሰድ ከሌላ ሆነችላቸው። ቀጥላም የጸጥታው ምክር ቤት የህብረቱ ምርመራ ዘዴ እንዳይታደስ አገደች ብለዋል ኒኪ ሄሊ። አለም በአሁኑ ጊዜ በዚህ ምክንያት የባሰ አደገኛ ሆኗል። የአሳድ መንግስት በንጹሐን ወንዶች፣ ሴቶችና ልጆች ላይ የክሎሪን ቦምቦች እየጣለ ነው ብለዋል አምባሳደር ሄሊ። ለእንዲህ አይነቱ ድርጊት ተገቢ ምላሽ ካልተሰጠ በስተቀር ሌሎችም ልብ ይሉታል ለዚህ ምሳሌ የሚሆነው በሳልስበሪ እና በኳላላምፖር ላይ ነርቭ ኤጀንቶች ጥቅም ላይ መዋላቸው መሆኑን ኒኪ ሄሊ ጠቁመዋል። የሶሪያ መንግስት በካን ሾኸን ከተማ ላይ የኬሚካል መሳሪያ ተጠቅሞ ብዙ ሲቪሎች ያለቁበት አደገኛ ዓመት ሲታሰብ አምባሳደር ሄሊ ለጸጥታው ምክር ቤት ባደረጉት ንግግር ምክር ቤቱ ኬሚካል መሳሪያ ከምድረ ገጽ እንዲጠፋ መታገሉንና ኬሚካል መሳሪያን የሚጠቀም ማንኛውም አካል ተጠያቂ እንዲሆን ማድረጉን እንዲቀጥል ጥሪ አቅርበዋል። ይህን ስብሰባ ሶሪያ ውስጥ ኬሚካል መሳሪያ ጥቅም ላይ እንዳይውል ለማስቆም አጋርነታችንንና ቁርጠኛነታችንን ማደስ የምንጀምርበት ጊዜ እናድርገው ብለዋል። አምባሳደር ኒኪ ሄሊ በጸጥታው ምክር ቤት ክፍፍል ቢኖርም እንኳን ዩናይትድ ስቴትስ ኬሚካል መሳሪያዎችን በድጋሚ ለማቆም ልንተባበር አንችልም ብላ ማመን አትፈልግም የሶሪያን ሕዝብ ብቻ ሳይሆን ሁላችንንም ለማዳን ስንል ሲሉ አምባሳደር ሄሊ ጥሪ ማድረጋቸውን በመግለጽ የዕለቱ ርዕስ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻኑ ስኪፕ ሲስክ የዌብና የማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እያስተናገድናችሁ የቆየ ነው ሰሎሞን ክፍሌና ሰሎሞን አባተንን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከ ዝግጅታችን ፍጻሜ የጸጋዬ እሸቱ የናፈቁ ለታ ያቆየናል። ጤና ይስጥልኝ። مش بش بش هاي د كذا قال مش بش بش لما ناس جيتو لاينس أني ويني من هاي برسا خان اني ويني من هاي برسا signal